የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ባለፈው ማክሰኞ የክስ ጭብጣቸው በአቃቤ ሕግ ተሻሽሎ ከቀረበው በሽብር ወንጀል ከተከሰሱ 51 ሰዎች መካከል በፖሊስ ቁጥጥር ስር የዋሉት ዛሬ ሐሙስ የእምነት ክደት ቃላቸውን ሰጡ። የኢትዮጵያ ፌዴራል መንግስት የኤርትራ ጦር ከኢትዮጵያ ሉዋላዊ ግዛት እንዲወጣ በይፋ አለመጠየቁ አሳሳቢ ነው ሲል ተቃዋሚው የአሲምባ ዲሞክራሲያዊ ፓርቲ አስታወቀ። የፕሪቶሪያን ሰላም ስምምነት ያፈራረሙ አካላትም የኤርትራ ጦር በወረራ ከያዛቸው አካባቢዎች እንዲወጣ ጫና አልፈጠሩም ሲልም ወቅሷል። ቱርክ ብሪክስ በተባለው ቡድን የአጋርነት ደረጃ ተሰጣት። የሀገሪቱ የንግድ ሚኒስትር ደረጃውን በብሪክስ ድርጅታዊ መዋቅር የሽግግር ሂደት ነው ብለዋል። ዜናው በዝርዝር ባለፈው ማክሰኞ የክስ ጭብጣቸው በአቃቢ ሕግ ተሻሽሎ ከቀረበው በሽብር ወንጀል ከተከሰሱ 51 ሰዎች መካከል በፖሊስ ቁጥጥር ስር የዋሉት ዛሬ ሐሙስ የእምነት ክደት ቃላቸውን ሰጡ። በእነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ክስ ከቀረበባቸውና የክስ ጭብጣቸው ከተሻሻለላቸው 51 ተከሳሾች መካከል አራት የመገናኛ ብዙሃን ባለሙያዎች ይገኙበታል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተሰየመው ችሎት ዛሬ የቀረቡ ተከሳሾችን የእምነት ክህደት ቃል አዳምጧል። ተከሳሾቹ የቀረበባቸውን የወንጀል ክስ አለመፈጸማቸውንም ለችሎቱ ተናግረዋል ሲሉ ከተከሳሽ ጠበቆች አንደኛው ጠበቃ ሰለሞን ገዛኝ ለዶችቨለ ተናግረዋል። ዛሬ ሁሉም ተከሳሾች በችሎት የእምነት ክህደት ቃላቸውን ሰጥተዋል። በጥቅሉ ሁሉም ወንጀሉን አልፈጸምም፣ ጥፋተኛ አይደለንም የሚል ነው። ግን በጋራ የሚያደርጋቸው ነገር ሁሉም የተናገሩት ግን እኛ አሁን በግፍ እስር ቤት ውስጥ ያለ ነው። እንዲሁም በዚህ ሀሰት ክስ የቀረበብን ለዚህ ለግፈኛው ለአማራ ህዝብ ብለን ስለቆምን ነው። አማራ ለምን ተጨፈጨፈ ብለን ስለቆምን ነው። ስለዚህ ወደፊትም ቢሆንም በዚህ ህዝብ ላይ የሚደረግ ጭፍጨፋና መገደል ካለ፣ ከዚህም ወተንም ቢሆንም ያንን ከመከላከል ወደኋላ ኋላ አንልም። ዞሮ ዞሮ ግን አሁን አቃቢ ክስ ባቀረበብን ክስ ላይ ጥፋተኛ አይደለንም እኛንም አይመለከትንም ብለው ነው በማለት ዛሬ የገለጹት ሁሉ በዛሬው ችሎት የተከሳሽ ጠበቆች የወንጀለኛ መቅጫ ስነስርዓትን ጠቅሰው ተከሳሾች የሚናገሩት የእምነት ክህደት ቃል በሙሉ በመቅረጸ ድምፅ እንዲቀዳ በመጠየቃቸው የተከሳሾች ቃል ተቀድቷል ተብሏል። አቃቤ ሕግ በሰጠው አስተያየት ተከሳሾቹ የተከሰሱበትን ወንጀል ክደው የተከራከሩ በመሆኑ ማስረጃዎችን ለማቅረብ ከታህሳስ 7 እስከ ታህሳስ 18 ቀን ቀጠሮ ተሰጥቷል። በሌላ በኩል በተለያዩ ጭብጦች ክስ የቀረበባት ጋዜጠኛ መስከረም አበራ ከተከሰሰችባቸው ጉዳዮች በአንዱ ህዳር ሶስት የጥፋተኝነት ብይን የተሰጠባት ቢሆንም በወቅቱ ዳኞች ባለ መሟላታቸው ብይኑ ሳይነበብ ቀርቷል። ይህም በመሆኑ ብይኑን ለማንበብ ለዛሬ ተቀጥሮ የነበረው ችሎት ዛሬም ዳኞች ባለመሟላታቸው የቅጣት ውሳኔውን ለማንበብ ለህዳር 11 ተቀጥሯል ሲሉ ጠበቃ ሶሎሞን ገዛኸኝ መግለጻቸውን ሶሎሞን ሙጬ ከአዲስ አበባ ዘግቧል። የትግራዩ ጦርነት ካበቃ ከሁለት ዓመት በኋላም የኤርትራ ጦር ከአዋሳኝ አካባቢዎች ባለመውጣቱ ህዝብ አደጋ ላይ ነው ሲል አሲምባ ዲሞክራሲያዊ ፓርቲ አስታወቀ። ኢትዮጵያና ኤርትራን በሚያዋስኑ አካባቢዎች የሚገኙ ዛላምበሳ፣ ባድመ፣ ሰበያና እገላን ጨምሮ ሌሎች በርካታ አካባቢዎች በኤርትራ ኃይሎች ቁጥጥር ስር ሆነው መቀጠላቸውን ፓርቲው አመልክቷል። የኢትዮጵያ ፌዴራል መንግስት የኤርትራ ጦር ከኢትዮጵያ ሉዓላዊ ግዛት እንዲወጣ በይፋ አለመጠየቁ ጉዳዩን ይበልጥ አሳሳቢ እንዳደረገው የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም ተናግረዋል። ኢሮብ ወረዳ ጉለመካዳ እንዲሁም ዛላንበሳ፣ እገላ፣ ባድመ እና ሌሎች የኤርትራ ሰራዊት ያልወጣበት ቦታዎች ላይ በሙሉ አሁንም የዘር ማጽዳቱ እየቀጠለ ነው። የፕሪቶሪያ ስምምነት ከተፈረመ ሁለት ዓመታት አድርገናል፣ ግን እስካሁን ድረስ የኤርትራ ሰራዊት አልወጣም። የኤርትራ ሰራዊትን የማስወጣት ዋና ጉዳይ የሚመለከተው የፌዴራል መንግስት ነው። ቢሆንም እስካሁን ድረስ አንድም ቀንም የሻዕቢያ ሰራዊት ይውጣ ብሎ ፌዴራል መንግስት መግለጫ አውጥቶ አያውቅም። የፕሪቶሪያውን የሰላም ስምምነት ያፈራረሙ አካላትም የኤርትራ ጦር በወረራ ከያዛቸው አካባቢዎች እንዲወጣ ጫና አልፈጠሩም ሲሉም ወቅሰዋል። የኤርትራ ጦርና በምዕራብ ትግራይ ያሉ የአማራ ታጣቂዎች ያሏቸውንም ከአካባቢው እንዲያስለቅቅ አሲምባ ዴሞክራሲያዊ ፓርቲ ጥሪ አቅርቧል። ከዚህ በተጨማሪ ፓርቲው በትግራይ የጸጥታ ችግሮች መባባሳቸውንም የገለጸ ሲሆን በዚህም በሴቶች ላይ የሚደርስ ጾታዊ ጥቃት፣ ግድያ፣ ዝርፊያና ሌሎች ወንጀሎችም መበራከታቸውን ማስታወቁን የመቀሌ ወኪላችን ሚሊዮን ኃይለ ሥላሴ ዘግቧል። ይህ ዶች ቨለ ዲ ደብልዩ ነው። ቱርክ ብሪክስ በተባለው ቡድን የአጋርነት ደረጃ ተሰጣት። የሀገሪቱ የንግድ ሚኒስትር ኦማር ቦላት ሀገራቸው በብሪክስ የአጋር አባልነት ደረጃ ተሰጥቷታል ሲሉ ዛሬ ለአንድ የግል ቴሌቪዥን ጣቢያ በሰጡት ቃለ ምልልስ አስታውቀዋል። ሚኒስትሩ ሀገሪቱ ያገኘችው ይህ ደረጃ በብሪክስ ድርጅታዊ መዋቅር የሽግግር ሂደት ነው ብለዋል። አንካራ ብሪክስን ከምዕራባውያን ጋር ከሚያስተሳስረው ከሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ ይልቅ ከአባል ሀገራት ጋር ለተጨማሪ የኢኮኖሚ ትብብር እድል የሚሰጥ አድርጋ እንደምታየው የሀገሪቱ ፕሬዝዳንት ጣይብ ረሴፕ ኤርዶዋን ተናግረዋል። የኔቶ አባል ቱርክ ከቅርብ ወራት ወዲህ የብሪክስ አባል የመሆን ፍላጎት ስታሳይ ነበረ። ብሪክስ በአሁኑ ጊዜ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ኢራን፣ ግብጽና የተባበሩት አረብ ኤምሬቶችን በአባልነት አቅፏል። በጀርመን ወቅቱን ያልጠበቀ ምርጫ ሊካሄድ ሶስት ወራት በቀሩበት በአሁኑ ጊዜ የተካሄደ የህዝብ አስተያየት መመዘኛ ለተቃዋሚዎቹ ወግ አጥባቂ ፓርቲዎች ህዝቡ የሚሰጠው ድጋፍ ከፍ ማለቱን አመልክቷል። በጀርመን መራሄ መንግስት ኦላፍ ሾልዝ የሚመራው ሶስት ፓርቲዎች የተጣመሩበት መንግስት ከአንድ ሳምንት በፊት ከፈረሰ በኋላ ለመጋቢት 16 ቀን 2017 ዓ.ም ምርጫ ተጠርቷል። በምዘናው ተቃዋሚዎቹ እህትማማቾቹ የክርስቲያን ዴሞክራት ህብረትና የክርስቲያን ሶሻል ህብረት ፓርቲዎች ህዝብ የሚሰጣቸው ድጋፍ ጨምሯል። በጥናቱ መሰረት በምዘናው የተሳተፉ 33 በመቶ መራጮች በፍሬድሪሽ ሜርስ የሚመራውን የመሃል ግራውን የክርስቲያን ዴሞክራት ህብረት ፓርቲ እንደ የሚደግፉ አስታውቀዋል። መደበኛው የጀርመን አጠቃላይ ምርጫ በመጪው ዓመት መስከረም ነበረ የሚካሄደው። ሆኖም ሾልዝ የጥምሩ መንግስት አካል ከሆነው የነፃ ዴሞክራቶቹ ፓርቲ መሪና የፋይናንስ ሚኒስትራቸው ክርስቲያን ሊንድነር ጋር ለወራት ሲያሟግታቸው በቆየው በጎርጎሮሳዊ 2025 አመተ ምህረት የሀገሪቱ በጀት ላይ መስማማት ባለመቻላቸው ሾልዝ ያባረሯቸው ሊንድነር ከጥምሩ መንግስት ሲወጡ መንግስቱ ፈርሶ ወቅቱን ያልጠበቀ ምርጫ እንዲጠራ ምክንያት ሆኗል። በመመዘኛው መሰረት የሾልዝ ፓርቲ 15 በመቶ፣ የጥምሩ መንግስት አካል የነበረው የአረንጓዴዎቹ ፓርቲ ደግሞ 11 በመቶ ድጋፍ ነው ያገኙት። ዘጋርዲያን ጽሑፎቹን በቀድሞ ትዊተር በአሁኑ መጠሪያ ኤክስ ማውጣት እንደሚያቆም አስታወቀ። የብሪታንያው ዕለታዊ ጋዜጣ ዘጋርዲያን የኤክስን ባለቤት ኤሎን ማስክን ፖለቲካ ለመቅረጽ የሚጠቀሙበት መርዛማ መድረክ ነው ሲሉ ተናግረዋል። ጋዜጣው ስለ ውሳኔው በሰጠው ማብራሪያ በኤክስ ላይ መገኘት ከሚያስገኛቸው ጥቅሞች ይልቅ ከአሉታዊ ጎኖቹ የበለጠና ሀብቶቻችንን ጋዜጠኝነትን በሌላ ቦታ ለማስተዋወቅ ይጠቅማል ብለን እናስባለን ብሏል። ዘጋርዲያን የቀኝ ዘመም የሴራ ንድፈ ሀሳቦችንና ዘረኝነትን ጨምሮ በመድረኩ ላይ የሚንጸባረቀው ይዘት የሚረብሽና አሳሳቢ እየሆነ መጥቷልም ብሏል። ይህም በተለይ የኤክስ ባለቤት ኤሎን ማስክ ዶናልድ ትራምፕ ወደ ዋይት ሀውስ እንዲመለሱ ግፊት ካደረጉ ወዲህ በቅርብ ወራት ውስጥ የበለጠ እየጨመረ ነው ሲልም አስታውቋል። ይህ ዶችበለ ዲው ነው። ከዶቼቬለ ዜናውን ለማብቃት ኖ ዋና ዋና ርዕሶቹን በድጋሚ ባለፈው ማክሰኞ የክስ ጭብጣቸው በአቃቤ ሕግ ተሻሽሎ ከቀረበው በሽብር ወንጀል ከተከሰሱ 51 ሰዎች መካከል በፖሊስ ቁጥጥር ስር የዋሉት ዛሬ ሐሙስ የእምነት ክደት ቃላቸውን ሰጡ። የኢትዮጵያ ፌዴራል መንግስት የኤርትራ ጦር ከኢትዮጵያ ሉዓላዊ ግዛት እንዲወጣ በይፋ ለመጠየቁ አሳሳቢ ነው ሲል ተቃዋሚው የአሲምባ ዲሞክራሲያዊ ፓርቲ አስታወቀ። ቱርክ ብሪክስ በተባለው ቡድን የአጋርነት ደረጃ ተሰጣት። ዜናው በዚሁ አበቃ።